የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሐምሌ 14 2015 ዓ.ም ዝግጅታችን ጀመረ። ሩሲያ በዩክሬን የእህል ምርት ኤክስፖርት ላይ እየፈጠረች ያለውን ተጽዕኖ በተመለከተ ከጠቅላይ ሚኒስትር ዓብይ አህመድ ጋር መነጋገራቸውን ዘለንስኪ አስታወቁ። አፍሪካ ሳይሆን ለአብዛኛዎቹ ከቻይና ጀምሮ አውሮፓ እና ቱርክ ነው የሚከፋፈሉት። ዋና ዋና ለአፍሪካ በጣም አነስተኛ ከሁለት በመቶ አካባቢ ነው የሚባለው የሚደርስ ነው። በኢትዮጵያና በኬንያ ላይ ያለውን ተጽዕኖ አጥንተን ነበር። ከዛ ጥናት ያገኘነው ነገር ምንድን ነው? እነዚህ ሀገሮች ላይ፣ ኬንያና ኢትዮጵያ ላይ ቀጥተኛ ያለው ተጽዕኖ የሚመጣው አንደኛው በስንዴ በኩል ነው። የምጣኔ ሀብት ባለሙያዎችን አቶ ክቡር ገና እና ፕሮፌሰር አለማየሁ ገዳን ነው በተከታታይ የሰማችኋቸው። የዚህ ዝርዝር ዘገባ በአብይ ርዕሳችን ይቀርባል። በጋምቤላ ክልል ፒኖ በተባለች ቀበሌ 29 ሰዎች መገደላቸው ተሰማ። በዚሁ ዙሪያም ዝርዝር ዘገባ ይኖረናል። ሰላም ጤና ይስጥልኝ። እንደምናመሻችው የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ዜናው እንግዱ ወልዴ እዚህ አብሮን ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራ ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን እንድትቆዩ እጋብዛለሁ። በቅድሚያ ለዓለም ዜናዎቹ ወደ እንግዱ። በድጋሚ እንደምናመሻችሁ፣ ሩሲያ በዩክሬን የእህል ምርት ኤክስፖርት ላይ እየፈጠረች ያለውን ተጽዕኖ በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸውን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ማስታወቃቸው፣ የአሜሪካ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ አመር በአሜሪካ ከትውልድ ኢትዮጵያውያን የኦሮሞ ማህበረሰብ ተወካዮች ጋር ተገናኝተው መወያየታቸው፣ እንዲሁም አሜሪካዊው አቀንቃኝ ቶኒ ቤኔት ከዚህ ዓለም በሞት መለየቱ የሚሉት ይገኝበታል። ወደ ዝርዝሩ እናልፋለን። ሩሲያ በዩክሬን የእህል ምርት ኤክስፖርት ላይ እየፈጠረች ያለውን ተጽዕኖ በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸውን ፕሬዚደንት ዜሌንስኪ አስታውቀዋል። የዩክሬን ለዓለም የምግብ ዋስትና መረጋገጥ ያላትን የመሪነት ሚና ለመቀጠል ዝግጁ መሆኗንም የገለጹት ፕሬዚደንቱ ሆኖም ሩሲያ የዩክሬንን የባህር ላይ እንቅስቃሴን መገደቧን ኢትዮጵያን ጨምሮ ለዓለም በሚቀርበው የእህል አቅርቦት ላይ ተጽዕኖ እየፈጠረ መሆኑን አብራርተዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ከፕሬዝዳንት ዘሌንስኪ ጋር በሁለትዮሽና በዓለም አቀፍ የጋራ ጉዳዮች ላይ ከመወያየታቸው ባለፈ ዝርዝር ጉዳዮችን አልጠቀሱም። በጥቁር ባህር በኩል የዩክሬን የእህልና የማዳበሪያ ምርቶቿን ወደ ውጭ ገበያ እንድትልክ የተደረሰው ስምምነት ከአንድ ዓመት ያህል ቆይታ በኋላ ሩሲያ ልታስቀጥለው ባለመስማማቷ መስማማቷ ካለፈው ሰኞ ጀምሮ ማብቃቱ ይታወቃል። አድማጮች በዚህ ጉዳይ ላይ በአብይ ርዕሳችን ሰፋ ያለ ዘገባ ይኖረናል። የአሜሪካ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሐመር በዩናይትድ ስቴትስ ከትውልደ ኢትዮጵያውያን የኦሮሞ ማህበረሰብ ተወካዮች ጋር እንደተወያዩ የኦሮሞ ቅርስ አመራርና ተሟጋጅ ማኅበር አስታወቀ። የኦሮሞ ዳያስፖራ ተወካዮቹ የዩናይትድ ስቴትስ መንግስት በኢትዮጵያ መንግስት ላይ ጥሎት የነበረውን የእርዳታ ማዕቀብ መልሶ ማንሳቱ እንዳሳዘናቸው ለአምባሳደር ማይክ እንደተናገሩ መግለጫው አመልክቷል። ምክንያት ያደረጉትም በኢትዮጵያ አሁንም አለ ያሉትን የሰብአዊ መብቶች ጥሰቶች በመጥቀስ እንደሆነ ማኅበሩ ገልጿል። አምባሳደር ሐመር በበኩላቸው የእርዳታ ማዕቀቡን የማንሳት ውሳኔ ላይ የተደረሰው ከሀገር ውስጥም ሆነ ከዓለም አቀፍ አካላት በተገኘው መረጃ መሰረት በተለይም ከሰላም ስምምነቱ ወዲህ የኢትዮጵያ መንግሥት የሚፈጽመው የሰብአዊ መብት ጥሰቶች መቀነስ በማሳየቱ ነው ማለታቸውን መግለጫው አስፍሯል። በሽግግር ፍትሕ ሂደት ውስጥ የኦሮሚያ ድርሻ ምን ይሆናል የሚለውን ጉዳይ ተወካዮቹ ለአምባሳደር ሐመር እንዳነሱላቸው መግለጫው አመልክቷል። በኢትዮጵያ መንግሥትና በኦሮሞ ነጻነት ሠራዊት መካከል ሲደረግ በነበረው ድርድር መስተጓጉሉን በተመለከተ የኦሮሞ ማኅበረሰብ ተወካዮቹ ለአምባሳደር ሐመር እንዳነሱላቸውና በዚህም የዳያስፖራው ማኅበረሰብ ለመርዳት ያላቸውን ፍላጎት እንደ ገለጹላቸው መግለጫው አመልክተዋል። አድማጮቹ፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ 18 ነው። ኬንያውያን በአብዛኛው በተቃዋሚው ፓርቲ በተጠራው ሰልፍ ላይ ትናንት ባይሳተፉም በአንዳንድ ቦታዎች ግን ድንጋይ በሚወረውሩ ተቃዋሚ ሰልፈኞችና በፖሊስ መካከል ግጭት እንደነበር ተዘግቧል። ኪብራ በተሰኘው ዝቅተኛ የኑሮ ደረጃ ላይ የሚገኙና የተቃዋሚው ራይላ ኦዲንጋ ፓርቲ ደጋፊዎች በብዛት በሚኖሩበት አካባቢ ፖሊስ አስለቃሽ ጭስና ጥይት መተኮሱን የኤኤፍፒ ዜና ወኪል መመልከቱን ጠቅሶ ዘግቧል። ተቃዋሚው ራይላ ኦዲንጋ በዚህ ሳምንት ለሶስት ቀናት የሚቆይ ተቃውሞ እንዲደረግ ጥሪ አድርገው የነበረ ሲሆን በረቡ ተቃውሞ ስድስት ሰዎች መገደላቸውን የአምነስቲ ኢንተርናሽናል ኬንያ ቢሮ አስታውቋል። ካለፈው መጋቢት ወዲህ ሀያ ሰዎች ከተቃውሞ ጋር በተያያዘ እንደሞቱ መንግሥት ሲያስታውቅ ፕሬዝደንት ዊሊያም ሩቶ ትናንት ሐሙስ ሰልፉ እንዲቆም በድጋሚ ጥሪ አድርገው የተቃውሞ ሰልፎች ለኬንያ ችግር መፍትሄ አያመጡም ሲሉ ተደምጠዋል። የኑሮ ውድነትና የታክስ ማሻቀብን በመቃወም ኦዲንጋ ካለፈው መያዝያ ጀምሮ ሕዝቡ ተቃውሞ እንዲያደርግ ጥሪ አድርገው ነበር። በሕንድ ከባድ ዝናብን ተከትሎ በደረሰ የመሬት መንሸራተት አደጋ 16 ሰዎች በዚህ ሳምንት መሞታቸውን ተከትሎ የአደጋ ሰራተኞች አሁንም በናዳው ውስጥ ከነህይወታቸው የተያያዙ ሰዎችንና አስከሬኖችን ለማውጣት ፍለጋ ላይ ናቸው። ራይጋድ በተሰኘው አውራጃ ናዳው ከደረሰ በኋላ ሰባ አምስት ሰዎችን በሕይወት ማውጣት መቻሉን ባለሥልጣናት ተናግረዋል ሌሎች በሕይወት ያሉ ሰዎችና አስከሬኖች አሁንም ፍርስራሹ ውስጥ ሳይኖሩ አይቀሩም በሚል ፍለጋው ቀጥሏል በትናንትናው ዕለት በጣለው ከባድ ዝናብ ምክንያት ሌላ አደጋ እንዳይከሰት በሚል ፍለጋው ተቋርጦ ነበር በአካባቢው ከሚገኙ አምሳ ቤቶች ውስጥ አስራ ሰባት የሚሆኑት በመሬት መንሸራተቱ ተቀብረዋል ሲሉ ባለሥልጣናት አስታውቀዋል በሕንድ ባለፉት ጥቂት ሳምንታት ብቻ ከአንድ መቶ በላይ የሚሆኑ ሰዎች ከባድ ዝናብ ባስከትለው አደጋ ምክንያት ሕይወታቸው አልፏል። በዩናይትድ ስቴትስ የቀድሞ ፕሬዝደንት ዶናልድ ትራምፕ ላይ የምስጢራዊ ሰነዶች አያያዝን በተመለከተ የቀረበባቸውን ክስ ለመስማት ፍርድ ቤት ቀጠሮ ሰጥቷል። የክሱ ሂደት ከ9 ወራት በኋላ እንደ አውሮፓውያን አቆጣጠር ግንቦት 20 ቀን 2024 ፍሎሪዳ በሚገኘው የፌዴራል ፍርድ ቤት እንዲታይ ዳኛ አይሊን ካንን ቀጠሮ ሰጥተዋል። ቀጠሮው በሚመጣው ዓመት ህዳር ወር ከሚደረገው ፕሬዝዳንታዊ ምርጫ ስድስት ወር ቀደም ብሎ መሆኑ ነው። በአሁኑ ወቅት ትራምፕ ሪፐብሊካን ፓርቲውን ለመወከል ከቀረቡት ተወዳዳሪዎች መካከል ከፊት መስመር ላይ ይገኛሉ። ክሱን ያቀረቡት የመንግሥት አቃቢያን ህግ ቀጠሮው ለህዳር ወር እንዲሆን ባለፈው ማክሰኞ ጠይቀው የነበረ ሲሆን የትረምፕ ጠበቆች በበኩላቸው በአሁኑ ወቅት ቀጠሮ መስጠት አስፈላጊ አይደለም ሲሉ ተከራክረዋል። ክስ መስማቱ ለመጪው ነሐሴ የተቀጥሮ የነበረ ቢሆንም ሁለቱም ወገኖች ለዝግጅት በቂ ጊዜ ያስፈልጋል በማለታቸው ሳይሆን ቀርተዋል። በመጨረሻም በአሜሪካ ቆየት ባሉ የአገሬው ዘፈኖች የሚታወቀው ቶኒ ቤኔት ኒውዮርክ ከተማ በሚገኘው መኖሪያ ቤቱ እንዳለ በዘጠና ስድስት ዓመቱ ከዚህ ዓለም በሞት መለየቱ ተሰምቷል። አዲስ የሙዚቃ ደረጃን ለመፍጠርም ተሰጦ የነበረው ቶኒ ቤኔት ዛሬ አርብ ማረፉን የአቀንቃኙ የህዝብ ግንኙነት ተወካይ አስታውቋል ሲል የአሶሴትድ ፕሬስ ዘገባ አመልክቷል። በሕይወቱ ማድረግ የሚመኘው ለጊዜው ከፍተኛ ተሰሚነት ያለውን ዘፈን ማውጣት ሳይሆን ሁሌም የሚደመጥ ዜማ መስራት እንደሆነ ቶኒ ቤኔት በተደጋጋሚ ሲገልጽ ተደምጧል። የእርሱ ዘመን አቀንቃኝ የነበረው ፍራንክ ሲናትራ በአንድ ወቅት ለላይፍ መጽሔት በሰጠው አስተያየት ቶኒ ቤኔት በሙዚቃው ዓለም ምርጥ ዘፋኝ እንደሆነ መስክሮለታል። ቶኒ ቤኔት በምን ምክንያት እንደሞተ ባይታወቅም ከሰባት ዓመታት በፊት በአልዛይመር ወይም የመርሳት በሽታ መያዙ ተነግሮ ነበር። አድማጭ ተመልካቾቻችን የቶኒን ቤኔት ሙዚቃ በነገው የሙዚቃ ቃና ፕሮግራማችን እናስደምጣቸዋለን። በሚቀጥለው ቅዳሜ ደግሞ በሕይወት ታሪኩና በሥራዎቹ ላይ ያተኮሩ ዝግጅቶች ይኖሩናል። ለምሽቱ ለዜና የተመደበው ሰዓት በዚሁ ተፈጽመዋል። ለቀሪው ክፍለ ጊዜ ወደ ስመኝሽ ይመልሳቸዋል። እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25፣ እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ሐምሌ 14 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ታሪክ ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እጋብዛለሁ። አሁን ቀዳሚ ወደ ሆነው የአብይርስ ዘገባ እንለፍ። በጋምቤላ ክልል ከተቀሰቀሰው ግጭት ጋር በተገናኘ ፒኖ በተባለ ቀበሌ 29 ሰዎች እንደተገደሉ የአንድ የአካባቢው ተወላጅ ተናገሩ። ለአሜሪካ ድምጽ አስተያየት የሰጡት አቶ ኡሞድ አግዋ የተባሉ የአካባቢው ተወላጅ በቀበሌው መንደሮችን የማቃጠልና የመዝረፍም ተግባራት እንደተፈጸሙ ተናግረዋል። በጉዳዩ ላይ ከጋምቤላ ክልል መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት አስተያየት ለማግኘት የአሜሪካ ድምጽ ያደረገው ጥረት ለዛሬ አልተሳካም። የጽሕፈት ቤቱ ኃላፊ አቶ ኡገቱ አዲንግ ግን ትላንት በሰጡት ቃለ መጠይቅ በኢታንግ ልዩ ወረዳ የተጀመረው ግጭት የብሔር መልክ ይዞ ወደ ተለያዩ የክልሉ አካባቢዎች እንደተዛመተና በዚህም አያሌ ሰዎች እንደተገደሉ ብዙዎችም እንደተፈናቀሉ አስታውቀዋል። የኢትዮጵያን ወቅታዊ ሁኔታ አስመልክቶ መግለጫ የሰጠው እናት ፓርቲ በበኩሉ መንግስት በጋምቤላ ክልል የተቀሰቀሰውን ግጭት የማስቆም ኃላፊነቱን እንዲወጣ ጥሪ አቅርበዋል። የኢትዮጵያ ሰብአዊ መብቶች ጉባኤም በጋምቤላ ክልል ያለው የጎሳ ግጭት በቂ ትኩረትና ዘላቂ መፍትሄ እንዲሰጠው አሳስቧል። በግጭቱ ዙሪያ አስተያየት የሰጡን አንድ ባለሙያ በክልሉ እያጋጠመ ያለው ችግር ፖለቲካዊና ኢኮኖሚያዊ መንስኤ እንዳለው አመልክተዋል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው። በጋምቤላ ክልል ከሁለት ወራት በፊት በኢታንግ ልዩ ወረዳ የተቀሰቀሰውና የብሔር መልክ ይዞ ወደ ሌሎችም አካባቢዎች እየተዛመተ ባለው ግጭት ፒኖ በሚባል ቀበሌ በርካታ ነዋሪዎች እንደተገደሉ ለአሜሪካ ድምፅ አስተያየት የሰጡ የአካባቢው ተወላጅ አቶ ኡሞድ አግባ ተናግረዋል። ገለ በወንዝ ገባ ሞተ እስከ 29 ሰው ሞቷል። የቆሰሉ ደግሞ እስከ ሀያ አራት እስከ ሀያ አምስት የሚባል ገና ደግሞ የጠፋዋሉ ቁጥራቸው ያልታወቁ ገና ልጆችም ወስዷል። ቀብለው ከዘረፉ በኋላ በግጭቱ ከደቡብ ሱዳን ድንበር አቋርጠው የመጡ ታጣቂዎችም እየተሳተፉ እንደሆነ የተናገሩት አቶ እሞድ አግዋ በአካባቢው ከፍተኛ ጉዳት እንደደረሰና ሁኔታውም አስጊ እንደሆነ ገልጿል። ግማሹ አቃጥሎ፣ ግማሹም ያው ዘርፈው የቀረ ነገር የለም ዛ በጣም አስቸጋሪ ነው። መግኘት ከምቻ ከማይቻል በላይ ሆኗል። ከዛ በፊት አራት ቀበሌዎች ያጠቅተው አቃጥለው ሰው ዲስፕሌይ ሰርዶ ነበር። ሰው ከገደሉ በኋላማት አኛል የሚባል አቃጥሉት፣ አካዶ የሚባል ደግሞ አጠቁት። የደቡብ ሱዳን ታጣቂዎችን ተሳትፎ በተመለከተ ከሀገሪቱ የመከላከያ ኃይሎች አስተያየት ለማግኘት ያደረግነው ጥረት አልተሳካም። በዛሬ ዕለት የጋምቤላውን ግጭት አስመልክቶ መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ጉባኤ በኢታንግ ልዩ ወረዳ ፒኖ በተባለ ቀበሌ በተፈጸመው ጥቃት የተገደሉት ሰዎች አስከሬን እስካሁን ድረስ እንዳልተነሳ ጠቅሰዋል። በግጭቱ የተለያዩ መሳሪያዎችን የታጠቁ ሰዎች እንደተሳተፉበት የተናገረው መግለጫው ይህም የጉዳቱን መጠን ከፍተኛ እንዳደረገው አመልክቷል። ግጭቱ ብዙዎችን ለሕልፈተ ሕይወት እና ለአካል ጉዳት ከመዳረጉም አልፎ የቤቶች ቃጠሎን፣ የንብረት ውድመትን እና የነዋሪዎች መፈናቀልን እንዳስከተለም ዘርዝረዋል። መንግስት ግጭቱን እንዲያስቆምና ዘላቂ መፍትሔ በመፈለግም የሰብአዊ መብቶችን እንዲያስከብር የኢትዮጵያ ሰብአዊ መብቶች ጉባኤ ጠይቋል። በወቅታዊ የኢትዮጵያ ሁኔታ ላይ መግለጫ ያወጣው እናት ፓርቲም በጋምቤላ ክልል በአኙዋና በኑዌር ጎሳዎች መካከል እየተካሄደ ባለው ግጭት ቁጥራቸው ቀላል የማይባሉ ወገኖች ሕይወታቸውን ማጣታቸውን ገልጾ መንግሥት ግጭቱን በማስቆም ኃላፊነቱን እንዲወጣ ጥሪ አቅርበዋል። በጉዳዩ ላይ ከጋምቤላ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ሆኖም የጽህፈት ቤቱ ኃላፊ አቶ ኡገቱ አዲንግ ትላንት ለአሜሪካ ድምፅ እንደተናገሩት ግንቦት 13 ቀን 2015 ዓ ም የአንድን ሰው ሕይወት ማለፍ ተከትሎ በሁለት ቀበሌዎች የጀመረው ግጭት በአኟና በኑዌር ብሔሮች መካከል ተስፋፍቶ መቀጠሉን ገልጸው በግጭቱም ብዙ ሰዎች እንደተገደሉና እንደተፈናቀሉ አስታውቀዋል። በክልሉ በሚከሰቱ የብሔር ግጭቶች ላይ ጥናት እንዳደረጉ የተናገሩት አቶ ብርሃኑ መንገሻ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የችግሩን መንስኤ እንዲህ በማለት አብራርተዋል። የግጭቱ ዋና መንስኤ እየሆኑ ያሉት የይዞታ ይገባኛል በሚለውም አብዛኛው ጊዜ ይነሳል። ሌላኛው ምክንያት እየሆነ ያለው ምንድን ነው? ከንብረት ጋር በተገናኘ ስርቆቶች ይካሄዱበታል። የየብሔረሰቡ ሁኔታ አርብቶ አደር አለ፣ አርሶ አደር አለ። በዚህ መሀል አርብቶ አደር ከቦታ ቦታ ያንቀሳቀሰ ንብረቶችን፣ ከብቶችን ያንቀሳቀሳል። በዚህ አጋጣሚ ደግሞ አርሶ አደሮች ጋር የሚያመጣው አንዳንድ ተጽዕኖ ግጭት ይነሳል። ፖለቲካዊ ይታዎች ይኖራሉ። ፖለቲካዊ ይታዎች ምንድን ነው? አንዳንዴ ስልጣን ክፍፍል ላይ መሰረት ያደረጉ ግጭቶች አንዳንዴ ይነሳሉ። ይሄ ግጭት የተፈጠረው አንድ ጊዜ ዛሬ ሆን ተብሎ የተነሳ ግጭት ሳይሆን በትናንሽ ነገሮች በአንዳንድ ነገሮች እየቆየ ሆኖ ግን ያ ነገር ሁሉ ተዳምኖ የነገሮች ድምር ዛሬ ያስነሳው ግጭት ወይንም እየታየው ግጭት የነገሮች ድምር ነው ማለት ነው። በክልሉ ግጭቶችን በባህላዊ መንገድ የመፍታት ልምድ ቢኖርም አሁን እየተሰራበት አይደለም ይላሉ። የዚህንም ምክንያት እንዲህ ሲሉ ገልጸዋል። አንደኛ ባህላዊ ግጭት አፈታት ላይ የተከበሩና በህብረተሰቡ ዘንድ ተዓማኒነት አግኝቶ ይህን ስራ የሽምግልና ስርዓት የሚፈጽሙ ሽማግሌዎች በሁለቱም ድጋፍ አለማግኘታቸው ነው የምለው መንግስትን፣ ግለሰብን አስፈላጊ የሆነ እና ሙሉ የሆነ ድጋፍ እያገኙ እንዳይደለ ያሳያል። በሁለተኛ ደረጃ ደግሞ አንዳንድ የመንግስት አካላት፣ የፖለቲካ አካላት ጣልቃ ገብነት አለ። ግጭቱ በባህላዊ መንገድ ግጭቱም ለምሳሌ አሁን በሁለት ግለሰቦች መሀል የተፈጠረ ችግር ከሆነ ይሄ ግጭት በባህላዊ መንገድ እና በሽማግሌዎች እንዳይሰጣ ወይም ሰዓቱን ያስከሩ ባሉበት ሰዓት ላይ አንዳንዴ የመንግስት አካል አካል ካልነት ይኖራል። ሶስተኛ ደረጃ አብዛኛውን ጊዜ ግጭቱ ስትፈጠር ግጭቱ ፖለቲካዊ መልክ ይይዛል። በጋምቤላ ክልል እየተባባሰ በመጣው የጸጥታ መደፍረስ እና የግድያ መባባስ ምክንያት የክልሉ መንግስት በሁሉም ከተሞች ተግባራዊ የሚደረግ የሰዓት እላፊ ገደብ እንደጣለ ተዘግበዋል። ባለፉት ሁለት ቀናት በጋምቤላ ከተማ እንደ ሱቆችና ባንኮች ያሉ የአገልግሎት ሰጪ ተቋማት ተዘግተው ሲውሉ፣ ዛሬ ግን መከፈታቸውን ለማወቅ ችለናል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። ሩሲያ በዩክሬን የእህል ምርት ኤክስፖርት ላይ እየፈጠረች ያለው ተጽዕኖ በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውን ፕሬዝዳንት ዘለንስኪ አስታውቀዋል። ዩክሬን ለዓለም የምግብ ዋስትና መረጋገጥ ያላትን የመሪነት ሚና ለመቀጠል ዝግጁ መሆኗን የገለጹት ፕሬዝዳንቱ ሩሲያ የዩክሬንን የባህር ላይ እንቅስቃሴ መገደቧ ኢትዮጵያን ጨምሮ ለዓለም በሚቀርበው የእህል አቅርቦት ላይ ተጽዕኖ እየፈጠረ መሆኑን አብራርተዋል። ጠቅላይ ሚኒስትር አብይ አህመድ በስልክ መነጋገራቸው ባለፈ ዝርዝር ጉዳዮችን አልጠቀሱም። ይህን ጉዳይ በተመለከተ ለአሜሪካ ድምጽ አስተያየታቸውን የሰጡ ሁለት የምጣኔ ሀብት ባለሙያዎች አቶ ክቡር ገና እና ፕሮፌሰር አለማየሁ ገዳ የተለያዩ ሀሳቦችን አንጸባርቀዋል። ኬኔዲ አባተ ዝርዝር አለው። ሁለቱም መሪዎች ትናንት ሐምሌ 13 ቀን 2015 ዓ ም በማኅበራዊ የትስስር ገጾቻቸው ላይ ባሰፈሩት ጽሁፍ ነው በስልክ ውይይት ማድረጋቸውን ያስታወቁት። ከፕሬዝደንት ዘሌንስኪ ጋር በሁለትዮሽና በዓለም አቀፍ የጋራ ጉዳዮች እንዲሁም በዩክሬንና በሩሲያ መካከል ሰላም ማምጣት በሚቻልበት መንገድ ላይ በስልክ ተወያይተናል ያሉት ጠቅላይ ሚኒስትር አብይ፣ ሆኖም ስለ ውይይቱ በዝርዝር ያሉት ነገር የለም። በሁለትዮሽ ግንኙነት ታሪካችን የመጀመሪያው ያሉትን የስልክ ጥሪ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ማድረጋቸው መሆናቸውን የገለጹት የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ በበኩላቸው ሩሲያ ከጥቁር ባህር የእህል ኢኒሽቲቭ መውጣቷን ሕገ ወጥ በሆነ መልኩ የባህር ላይ እንቅስቃሴን መከልከሏን እንዲሁም የዩክሬንን ወደብና የኃይል መሰረተ ልማት መደብደቧን በተመለከተ ለጠቅላይ ሚኒስትሩ አብራርቻለሁ ብለዋል። ዜሌንስኪ ዩክሬን በጥቁር ባህር የእህል ኢኒሽቲቭ ወደ 300 ሺህ ቶን የሚጠጋ ምግብ ለኢትዮጵያ ያቀረበች መሆኑንና ሌላ 90 ሺህ ቶን እህል ደግሞ በሰብአዊ እርዳታ ማዕቀፍ ስር ማቅረብ ቀርቧን አመልክተዋል። አገራቸው ዩክሬን ለዓለም የምግብ ዋስትና መረጋገጥ ያላትን የመሪነት ሚና ለመቀጠል ዝግጁ መሆኗንም የገለጹት ፕሬዝደንቱ፣ ሆኖም ሩሲያ የዩክሬንን የባህር ላይ እንቅስቃሴ መገደቧ ኢትዮጵያን ጨምሮ ለዓለም በሚቀርበው የእህል አቅርቦት ላይ ተጽዕኖ እየፈጠረ መሆኑን አብራርተዋል። በጥቁር ባህር በኩል ዩክሬን የእህልና የማዳበሪያ ምርቶቿን ወደ ውጭ ገበያ እንድትልክ የተደረሰው ስምምነት ከአንድ ዓመት ያህል ቆይታ በኋላ ሩሲያ ልታስቀጥለው ባለመስማማቷ ካለፈ ባለፈው ሰኞ ጀምሮ ማብቃቱ ይታወቃል። ይህን ጉዳይ በተመለከተ ለአሜሪካ ድምፅ አስተያየታቸውን የሰጡ ሁለት የምጣኔ ሀብት ባለሙያዎች አቶ ክቡር ገና እና ፕሮፌሰር አለማየሁ ገዳ የተለያዩ ሀሳቦችን አንጸባርቀዋል። የአፍሪካ ንግድ ምክር ቤቶች ዋና አስተዳዳሪ አቶ ክቡር ገና የስምምነቱ መቋረጥ እንደ ኢትዮጵያ ካሉ አዳጊ ሀገራት ይልቅ ተጽዕኖ የሚጎላው የዩክሬን የእህል ምርቶችን በብዛት ወደ ሀገራቸው በሚያስገቡ ምዕራባውያንና ሌሎች ሀገራት ላይ ነው ይላሉ። ከእርሻ ጋር በተያያዘ ምርት የሚወጣው ከዩክሬን የሚወጣው በአብዛኛው የሚሄደው ወደ ሌላ ወደ አውሮፓ በአብዛኛው ማለት እንችላለን። ለአፍሪካ ሳይሆን ለአብዛኛዎቹ ከቻይና ጀምሮ አውሮፓ እና ቱርክ ነው የሚከፋፈሉት። ዋና ዋናው አፍሪካ በጣም አነስተኛ ከሁለት ሩሲያና ዩክሬን ጦርነት በኢትዮጵያ ላይ የሚኖረውን ተጽዕኖ በተመለከተ በቅርቡ ጥናት ማድረጋቸውን የሚገልጹት የአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪው ፕሮፌሰር አለማየሁ ገዳ በበኩላቸው የጥቁር ባህር ስምምነት መቋረጥ ኢትዮጵያን ጨምሮ በታዳጊ ሀገራት ላይ በቀጥታም ይሁን በተዘዋዋሪ ከፍተኛ ጉዳት እንደሚያስከትል ነው የተናገሩት። ከአንድ ወር እንደዚህ ሁለት ወር በፊት የዩክሬን እና የራሽያ ጦርነት በኢትዮጵያና በኬንያ ላይ ያለውን ተጽዕኖ አጥንተነው ነበር። ከዛ ጥናት ያገኘ ነው ነገር ምንድን ነው እነዚህ ሀገሮች ላይ ኬንያና ኢትዮጵያ ላይ ቀጥተኛ ያለው ተጽዕኖ የሚመጣው አንደኛው በስንዴ በኩል ነው። ስንዴያቸውን ብዙ ሁለቱም ሀገሮች ከዛ ነው የሚገዙት፣ ከሁለቱ ሀገሮች ማለት ነው። ስለዚህ አሁን የተደረገው ይሄ ማቀብ ቀጥታ ስለ ተጽዕኖ ያለው አለው። አንዳንዴ መንግስት እኔ ውጭውን አቁም ያለው ይላል ኢትዮጵያ ማኝስ ው ግን ምንም ኮንክሬት የሆነ ዴታ እኔ አላየሁኝም። መቆሙ ምክንያቱም የወዲኛው ማመት ቆሟል ተብሎ አይ ቲንክ ወደ አንድ ነጥብ አምስት ቢሊዮን ገብቶ አይቻለ ዳታው ላይ ስለ አንድ ሱ ነው። ሌላኛው ተጽዕኖ ያገኘ ነው እኛ ወደ አስራ ስድስት በመቶ ከዩክሬን ና ከራሽያ ጋር ነው የምንነግደው። ዩክሬን ና የራሽያ ድርሻ ወደ አስራ ስድስት በመቶ ይወጣል። በጣም ትልቅ ነው። ምን ምን ያጠቃልላል ስትል ይሄ ብዙ ነገር ምን ያጠቃለው ለምሳሌ ብረታ ብረት ይላል የተፈረኩ ምግቦች ይችላል ከፈርትላይዘርም ጋር እያያጣል ሰው ኦዴሳ ወደብ አዎ በዛ ወደ እኛ የሚመጡ ነገሮች ላይ ቀጥተኛ ተጽዕኖ ይኖዋሉ። ዋጋቸውም ላይ ተጽዕኖ ያመጣል። ኢንዳይሬክት የምታየው ደግሞ የራሽያ እና የዩክሬን እርሻ ዓለም ላይ በእርሻ ምርት ላይ ከሀምሳ ሰባት በመቶ መሰለኝ የእርሻ ምርቶች ሰት ላይ ያደርጋሉ ስለዚህ ግሎበል ግሎበል የዓለሙ ማለት ነው። የዓለም ዋጋም የምግብ ዋጋ ይወደዳል። እሱ ቀጥተኛ ተስሞ ይኖረዋል። እኛ ላይ እኛ ላይ አሁን በጣም ከሀገር ውስጥ ባልተናነሰ ከውጭ የምናስገባው የውጭው ኑሮ ውድነት። ስለዚህ የዓለም ዋጋ በሆነ ፐርሰንቴጅ ሊጨምር የባሰ የኑሮ ውድነትን ያባብሳል ማለት ነው። የእነዚህ ሀገሮች መረበሽ አውሮፓዊያን ላይ በጣም ዋጋ እያጨመረ ነው። እኛ ደግሞ የአውሮፓ ደመኞቻችን ናቸው ከነሱ ብዙ እናገዳለን። ስለዚህ እነሱ ጋር የሚጨምረው የማምረቻ ዋጋ ቀጥተኛ ላይ ተጽዕኖ ይኖረዋል። የጥቁር ባህር ስምምነትን ለማደስ አንዳንድ ማዕቀቦች እንዲነሱላት የምትጠይቀው ሩሲያ ስምምነቱ የሚቋረጥ ከሆነ ድጋፍ ለሚፈልጉ የአፍሪካ ሀገራት እህል በነጻ እንደምታቀርብ ከአራት ወራት በፊት ገልጻ ነበር። አቶ ክቡር ገና ይህን የሩሲያን አቋም የስምምነቱ መቋረጥ በታዳጊ ሀገራት ላይ የጎላ ተጽዕኖ እንደማያመጣ ለሚያነሱት ሀሳብ ማጠናከሪያ አድርገው ያቀርባሉ። ስለዚህ አሁን ደግሞ የራሺያ ምንም እንኳን ፖርቱ ወይም ደግሞ ይሄ ስምምነት ቢቋረጥም ነገር ግን ራሽያ ደግሞ ለቀጥተኛ ተጎጂ ለሚባሉ እኔስ እንዲሁም በነጻ አቀርባለሁ የሚል መልእክት አስተላልፈዋል። ስለዚህ እንግዲህ ያ መልእክት አልደረሰ እንደሆነ ወይም ደግሞ ያ መልእክት ትክክል አይደለም የሚባል ከሆነ አሁን በቅርቡ የሚደረግ ስብሰባ አለ፣ ሰንቲት ውስጥ በጋፍሪካ እና ራሽያ ይህን ጉዳይ እዛ ጋር ሄዶ ማቅረብ የሚቻል ይመስለኛል፣ ለራሽያው ፕሬዚደንት። ዩክሬን ከሩሲያ በላይ ስንዴ አምራች መሆኗን የሚገልጹት ፕሮፌሰር አለማየሁ ገዳ በበኩላቸው ቃሏን ከመተግበር አንጻር ሩሲያ ባላት አቅም ላይ ጥርጣሬ አላቸው። አሁን አፍሪካ የስንዴ ዴፊሲት ቅድም ካልኩት ጥናት ስናይ ከሶስት ቢሊዮን ዶላር በላይ እንትን አለ ገባ ከውጭ ይገዛል እኛ በ በጣም ለምሳሌ ሶማሊያ ብትወስድ፣ ግብጽ ብትወስድ፣ ኬንያ ብትወስድ፣ ኢትዮጵያ እነዚህ በሙሉ እዛ ስንዴ ላይ ጥገኞች ናቸው ከውጭ ኢምፖርት የሚደረገው ላይ። ስለዚህ የራሻን አቅም አላውቅም ያንን ሁሉ ገባ ያንን ሁሉ ፕሮፖርሽኔት እኛ ጥናት ላይ ስናየው የዩክሬን ይበልጣል፣ ዩክሬን ሳፕላይ የሚደረገው ይበልጣል። ስለዚህ ራሻ ያንን ያንን ሰትራ የማድረግ የመስጠት ለማቅረብ አቅም አላቸው ወይ? ይጠራጠራሉ። ዩክሬን ልጅ ተካምችል አይመስለኝም። አሁን ያለው ሀሳብ ያሳየው ዩክሬን ይበልጣል። የዩክሬን ፕሬዝደንት ጽህፈት ቤት ትናንት በድረገጹ ባሰፈረው መልእክት የጥቁር ባህር ስምምነትን መቋረጥ ተከትሎ በዓለም የምግብ ዋስትና ጉዳይ ላይ የተባበሩት መንግስታት የጸጥታው ምክር ቤት ዛሬ ያካሂደዋል ባለው ስብሰባ ዓለም አቀፍ ድጋፍ ለማሰባሰብ እየጣሩ መሆናቸውን ፕሬዝደንት ዜሌንስኪ እንደተናገሩ አስታውቋል። ከጠቅላይ ሚኒስትር አብይ አህመድ ጋር ያደረጉትን የስልክ ንግግርም ከዚሁ ጋር በማያያዝ ጠቅሷል። የስምምነቱ መቋረጥ የምግብ እርዳታ የሚያስፈልገው 20 ሚሊዮን ያክል ህዝብ ሏት ኢትዮጵያ ክፉ ዜና መሆኑንም ፕሬዝደንቱ ተናግረዋል ብሏል ጽህፈት ቤታቸው። አቶ ክቡር ገና የጸጥታው ምክር ቤት ስብሰባ ተረጂ ሀገራትን በማስታከክ ምዕራባውያን በራሳቸው ላይ ባለው ተጽዕኖ ምክንያት የሚጠሩት ነው የሚል አቋም ሲያንጸባርቁ፣ ፕሮፌሰር አለማየሁ ገዳ በበኩላቸው የስምምነቱ መቋረጥ በታዳጊ ሀገራት ላይም የጎላ ተጽዕኖ ያለው መሆኑን ጠቅሰው የምክር ቤቱ ስብሰባ ግን እልባት ያመጣል የሚል እምነት እንደሌላቸው ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ Bis aber wann? በተከታዩ ዘገባ ደግሞ የሶማሊያ ስደተኞችን እንመለከታለን። ሩሲያ ከዩክሬን እህል እንዲወጣ ለማድረግ የተደረሰውን ስምምነት ማቋረጧን ተከትሎ ዓለም ተጨማሪ የምግብ ዋስትና ጦት እያስተናገደ ባለበት ወቅት የአየር ንብረትና የጸጥታ ችግርን ሸሽተው የሚሰደዱት ሶማሊያውያን የእርዳታ መጠን እየቀነሰ ሲሄድ ምን ሊከሰት እንደሚችል ትልቅ ምሳሌ ሆነዋል። የእርዳታ መጠን መቀነስ በኬንያ የሚገኙ የሶማሌ ስደተኞች ላይ እያደረሰ ያለውን ስቃይ አስመልክቶ ይሁን የአሶሴትድ ፕሬስ ያጠናቀረው ዘገባ ተከታዩ ነው። አብዲ ቃድር ኦማር በግንቦት ወር ከባለቤቱና ሰባት ልጆቹ ጋር ምግብና ደህንነት ፍለጋ ለ12 ቀናት ተጉዞ ኬንያ እስከሚገባ ድረስ ጽንፈኞች በተቆጣጠሩት የሶማሊያ ከተማ ውስጥ መውጫቶ ይኖር ነበር። የ30 ዓመቱ አብዲ ቃድር አሁን በዓለም ትልቁ የስደተኞች መጠለያ ጣቢያ ውስጥ ከቤተሰቦቹ ጋር በሚኖርበት ከፕላስቲክና የዛፍ ቅርንጫፎች የተሰራ ጊዜያዊ መጠለያ ዙሪያ ሊያበቅል በሞከረው የደረቀ በቆሎ አጠገብ ቆሞ ኬንያ ውስጥ ሰላም እንጂ ምግብ ማግኘት እንዳልቻለ ይናገራል። በግብርና ስራ ይተዳደር የነበረው አብዲ ቃድር ለበርካታ ዓመታት አብዛኛውን ምርቱን የሶማሊያን የተወሰነውን ክፍል ለተቆጣጠሩትና ከአልቃይዳ ጋር ግንኙነት ያላቸው ጽንፈኞች በቀረጥ መልክ እንዲሰጥ ይገደድ ነበር። የሚተርፈው ጥቂት እህል ደግሞ ባለፉት አስርት ዓመታት በድርቅ በተጠቃው ሀገር ለሚኖሩት ቤተሰቦቹ በቂ አይደለም። ሪ ለመጓጓዣ ያለን አማራጭ በጣም ውስን ነበረ። ስለዚህ የቀሩን ዕቃዎች አስተካክለን በተሽከርካሪ ተሳፈርን። እዛ መኖር አልቻልም፣ ምክንያቱም እናቴና ወንድሜ ተገድለዋል። ስለዚህ ከዚያ በኋላ እዚያ የምኖርበት ምክንያት አልነበረም። አብዲ ቃድር መኖሪያውን ጥሎ ለመሰደድ በመጨረሻ የወሰነው ከሶማሌ ጦር ጥቃት እየደረሰበት ያለው አልሻባብ ታናሽ ወንድሙን ሲገድልበት ነው። አብዲቃድርና ቤተሰቡ ጥቃቶቹን የሚሸሹ በርካታ ሶማሊያውያንን ተቀላቀሉ። ባለፉት ጥቂት ወራት ውስጥ ኬንያ የሚገኘው ዳዳብ ስደተኞች መጠለያ ጣቢያ ከተቀላቀሉ 135 ሺህ አዲስ ስደተኞች መካከልም የአብዲ ቃድር ቤተሰቦች ይገኙበታል። ከሶማሊያ ድንበር በ90 ኪሎ ሜትር ርቀት ላይ በሚገኘው በዚህ መጠለያ ጣቢያ ውስጥ የኬንያ መንግስት በየካቲት ወር የስደተኞች ምዝገባ እንዲቀጥል ፍቃድ መስጠቱን ተከትሎ ስደተኞች የምግብ እርዳታ እንዲያገኙ ተፈቅዶላቸዋል። አዲስ የገቡትን ስደተኞች ጨምሮ ዳዳብ የመጠለያ ጣቢያ ከ360 ሺህ በላይ የተመዘገቡና ያልተመዘገቡ ስደተኞች መኖሪያ ነው። ጣቢያው እንደ አውሮፓያን አቆጣጠር በ1990ዎቹ የተመሰረተ ሲሆን በተወሰነው የመጠለያ ጣቢያው ክፍል ተደርድረው የተገነቡት የቆርቆሮ ቤቶች ቋሚ የመኖሪያ አካባቢ የመሆኑን ስሜት ይፈጥራሉ። የምግብ እርዳታ ስርጭቱ ግን እጅግ አሳሳቢ እየሆነ መጥቷል። የዓለም ምግብ ፕሮግራም መረጃ እንደሚያሳየው ከለጋሾች የሚገኘው የገንዘብ ድጋፍ እየቀነሰ በመምጣቱ በቀን ይሰጥ የነበረው ቢያንስ 80 ከመቶ የተመጣጠነ ምግብ ወደ 60 ከመቶ ዝቅ እንዲል ተደርጓል። አብዛኞቹ ለጋሽ ሀገራት ትኩረታቸውን ወደ ዩክሬን በማዞራቸው በግንቦት ወር ለኬንያ፣ ሶማሊያና ኢትዮጵያ የተካሄደው የለጋሾች ጉባኤ የተገኘው ገንዘብ ከ3 ቢሊዮን ዶላር ያነሰ ሲሆን ሰብዓዊ እርዳታ ተቋማት የጠየቁት 7 ቢሊየን ዶላር ነበር። አሁን ደግሞ የዓለም ምግብ ፕሮግራም 80 ከመቶ የሚሆነውን የስንዴ አቅርቦት ከዩክሬን እንዲያገኝ የሚያስችለውን ስምምነት ሩሲያ አቋርጣለች። ዳዳብ የሚገኘው የዓለም ምግብ ፕሮግራም ኃላፊ ባለፈው ሳምንት መጠለያውን ሲጎበኙ ባደረጉት ንግግር የሁኔታውን ክብደት አስረድተዋል Because families that used to prepare probably three meals a day በዋናነት የምናየው ተጽዕኖ የምግብ ዋስትና እጦት ነው። ምክንያቱም በቀን ሶስት ጊዜ ምግብ ያዘጋጁ የነበሩ ቤተሰቦች አሁን በቀን ሁለት ወይም አንድ ጊዜ ብቻ ያሰናዳሉ። ይሄ በጣም ከባድ ሁኔታ ነው። አሁን አሁን ምግብ ከጓደኞቻቸው፣ ከዘመዶቻቸው የሚበደሩ ወይንም የሚለምኑ ሰዎችን እያየን ነው። ምክንያቱም እኛ የምንሰጣቸው ምግብ ለ30 ቀናት የሚቆይ አይደለም። 15 ቀን ወይንም ከ20 ቀን በላይ አያቆያቸውም። በዳዳብ የሚኖሩ ቤተሰቦች በየወሩ ማሽላ፣ ሩዝ፣ ባቄላ፣ በቆሎ፣ የአትክልት ዘይትና ትኩስ የአትክልት ምርቶችን መግዛት እንዲችሉ ሶስት የአሜሪካ ዶላር ይሰጣቸዋል። ሆኖም እየቀነሰ የሄደው የምግብ እርዳታ መጠን የምግብ እጥረት በሽታን እያባባሰ ሊሄድ እንደሚችል የእርዳታ ሰራተኞች ስጋት አላቸው። በዚህ ዓመት የመጀመሪያው አጋማሽ ብቻ ተዳዳብ መጠለያ ሶስት ክፍሎች ሀጋዴራ በተሰኘው አንደኛው ክፍል ብቻ 384 በምግብ እጥረት በሽታ የተያዙ ሰዎች ተመዝግበዋል። ይህ ባለፈው ዓመት ከተመዘገበው 347 ሰዎች የበለጠ መሆኑን ዓለም አቀፉ የስደተኞች ኮሚቴ አስታውቋል። በሀጋዴራ የሚገኘው የተመጣጠነ ምግብ እጥረት የያዛቸው ሰዎች የሚታከሙበት ስፍራ ከአቅሙ በላይ በሚያለቅሱ ህጻናት ተሞልቷል። ጤና ጣቢያው 30 ህመምተኞችን እንዲያስተናግድ የተሰራ ቢሆንም በአሁኑ ወቅት 56 ታካሚዎች አሉት። ከነዚህ አንዷ የ25 ዓመቷ ዱል አብዲራህማን በምግብ እጥረት ከተጠቃችው ልጇ ጋር ወደዚህ ስፍራ የመጣችው በህዳር ወር ነበር። ዱል ሶማሊያን ሸሽታ ከቤተሰቦቿ ጋር የተሰደደችው ልጇ ሃይድሮሰፍለስ የተሰኘ በአንጎል ውስጥ በሚከማች ፈሳሽ ምክንያት የሚመጣ የነርቭ በሽታ ከተጠቃች በኋላ ነው። ልጄን ስወልድ ታመመችብኝ። የሶስት ቀን ልጅ እያለች የሚጥል በሽታ ያሰቃያት ጀመር። በቂ ምግብ ለማግኘት ብቸገርም ጡት ማጥባት ቀጠልኩ። ህመሟ እየተባባሰ ሲሄድ ግን ወደ ሆስፒታል ለማምጣት ከባድ ውሳኔ ወሰንኩኝ። የሚያሳዝነው ግን እስካሁን ሁኔታዋ አልተሻሻለም። በዳዳብ የስደተኞች መጠለያ ጣቢያ የህክምና አገልግሎት እየሰጠ የሚገኘው የአለም የስደተኞች ኮሚቴ የጤና አስተባባሪ የሆኑት ባርባራ ሙቲሞስ እንደሚሉት በከፋ የተመጣጠነ ምግብ እጦት የሚሰቃዩ ህጻናትን ለማከም የሚያገለግለው በኦቾሎኒ የበለጸገ ንጥረ ምግብ ሳይቀር በገንዘብ ድጎማ ምክንያት በመቀነሱ የተራቡ ሰዎች ቁጥር እየጨመረ ነው። የገንዘብ ድጋፍ ችግር አለብን። የሰው ኃይልን ጨምሮ እነዚህን ጉዳዮች ማስተናገድ የምንችልበትና የተመጣጠነ ምግብ እጥረትን የምናከናውንበት ውስን አቁም ነው ያለን። አሁን እንዴት እየሰራን ነው ለሚለው ጥያቄ ባለን ትንሽ ነገርም ቢሆን መስራት አለብን። እንደ ዓለም አቀፍ የስደተኞች ኮሚቴ እየጨመረ የሚሄደውን ቁጥር ለማስተናገድ አዳዲስ መፍትሄዎችን ለማምጣት ለደንበኞቻችን የሚያስፈልጋቸውን እንክብካቤ ለመስጠትና የተመጣጠነ ምግብ ጋር በተያያዘ ከገጠሟቸው ፈተናዎች እንዲያገግሙ ለመርዳት እየሞከርን ነው። ስደተኞቹ የደህንነት ስጋትም አለባቸው። አልሻባብ በዚህ ወር ከድንበር 12 ኪሎ ሜትር ርቀት ላይ በሚገኘው የሶማሊያ ጦር ሰፈር ላይ ጥቃት ሰንዝሮ ነበር። የአፍሪካ ህብረት ሰላም አስከባሪ ኃይል ከሀገሪቱ መውጣቱን በቀጠለበት ወቅት የሶማሊያ ኃይሎች የጸጥታ ኃላፊነታቸውን እንዲወጡ ግፊት እየተደረገባቸው ነው። የኬንያ መንግስት በበኩሉ በመቶ ሺዎች የሚቆጠሩት ስደተኞች ወደፊት እያስተናገደቻቸው ባለችው ሀገር ተቀላቅለው መኖር የሚችሉበትን መንገድ ከተባበሩት መንግስታት ድርጅት ጋር እየተወያየ ነው። የተቋሙ የስደተኞች ኤጀንሲ የሆነው ዩኤንኤችሲአር እንደሚለው በተለይ ከለጋሽ ሀገራት የሚገኘው የገንዘብ ድጋፍ እየቀነሰ በመጣበት ወቅት ስደተኞቹ ከሀገሩ ነዋሪዎች ጋር ተደባልቀው መኖር መጀመራቸው ተመራጩ መንገድ መሆኑን ያሰምሩበታል። በአሶሴትድ ፕሬስ ለቀረበው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። በተከታዩ ዘገባ ደግሞ ወደ ዩክሬን እናልፋለን። በብዙ አስር ሺህ የተቆጠሩ የዩክሬን ሴቶች ሩሲያ ሀገራቸው ላይ ጦርነት ከከፈተች ወዲህ በውጊያ በግንባርም ሆነ ወታደራዊ ባልሆኑ አገልግሎቶች ከሀገራቸው የጦር ሰራዊት ጎን ተሰልፈው እየታገሉ ነው። ሌሎች አያሌ ሴቶች ደግሞ በደጀንነት ቤተሰቦችን ለመንከባከብ ጦርነቱ በጦርነቱ ምክንያት የፈረሰ ኑሯቸውን መልሰው ለመገንባት እየጣሩ ሲሆን ይህም በስነ ልቦናና አካላዊ ጤናቸው ላይ ጫና አሳድሮባቸዋል። አና ቼርኒኮቫ ከኪየቭ ያጠናቀረችውን ዘገባ በጦርነቱ ያመሳቀለውን የአንዲት ሴት ሕይወት ያስቃኘናል። ቆንጅት ታየ ታቀርበዋለች። ስቬትላና ካሳላፖቫ የዩክሬን ወታደር የነበረው ባለቤቷ ጦርነት ላይ ከተገደለባት በኋላ ብቻዋን ነው የምትኖረው። ሩሲያ ጦርነት ሀገራችን ላይ ከመክፈቷ በፊት ደስታ የተመላበት ኑሮ እንኖር ነበር፣ ብዙ እቅዶችም ነበሩን ስትል በሀዘን ትናገራለች። ለ15 ዓመታት በትዳር በደስታ ስንኖር ነበር። ሁሉን ነገር በአንድ ቀን ተነጠቅኩ። ስለ ወደፊት ኑሯችን ጥሩ ተስፋ ነበረን። ሚያዚያ ውስጥ ወደ ካርፓቲያን ተራሮች ሄደን ልንጎበኝ ትኬት ቆርጠንም ነበር። ባለፈው የአውሮፓውያን 2022 ዓ ም የካቲት ወር ውስጥ የሩሲያ ወታደሮች ስቬትሌና የምትኖርባትን ሉሃንስክ ክፍለ ግዛት ውስጥ የምትገኝ ከተማ ወረሩ። ከዚያ በኋላ የእሷና የሁለት ልጆቿ ህይወት ማለቂያ የሌለው የመከራ ኑሮ እንደሆነባት ትገልጻለች። ስቬትላና ባሌ ከሞተም በኋላ ሩሲያኑ እየመጡ ለጥያቄ ትፈለጊያለሽ እያሉ ይወስዱኝ ነበር። ልጆችን በር ይቆልፉባቸዋል፣ ምግብ ይወስዱብናል። የሚፈጽሙብን ድርጊት የአእምሮ ጭንቀት ውስጥ ስለከተተኝ ከመኖሪያ ከመሸሽ ሌላ አማራጭ አልነበረኝም ያለችው ስቬትላና ሁለት ልጆች ይዤ የምጠጋበት ሌላ ቦታ ስላልነበረኝ ሀሳቤ ሁሉ እንዴት ይሆን የምገፋው የሚለው ሆነ ስትል ታስረዳለች። በብዙ አስር ሺዎች የተቆጠሩ የዩክሬን ሴቶች ከወንዶቹ ጎን ተሰልፈው በውጊያውም በሌላም ወታደራዊ ያልሆነ አገልግሎት ተሰማርተው የሩሲያን ኃይሎች እየታገሉ ናቸው። እንደ ስቬትላና ካሳላፖቫ የመሳሰሉት ወደ ጦር ግንባር ያልሄዱና በሌላውም ወታደራዊ አገልግሎት ያልተሰማሩት ደግሞ በያሉበት ጦርነቱ ካሳደረባቸው ስነ ልቡናዊና አካላዊ ስቃይ ጋር ፍልሚያ ላይ ነው የሚገኙት። ደማሻ ፈንድ የተባለ ድርጅት እንደ ስፌትላና በጦርነቱ ምክንያት ህይወታቸው የተመሰቃቀለባቸውን ሴቶችና ህጻናት ይረዳል። ደማሻ ፈንድ መስራቾች አንዷ የሆኑት ማሪያ ሌፍሮሲኒና አሁን ሀገራችን ሴቶች ላይ የሚደርሰው ስቃይ ካሁን ቀደም ፈጽሞ ታይቶ የማያውቅ ነው በማለት ያስረዳሉ። እርዳታ ሊጠይቁ በሚመጡት ሴቶች በብዙዎቹ ላይ የምናየው ተስፋ የመቁረጥ ስሜት ነው ብለዋል። የመኖር ፍላጎት የላቸውም። መኖር ምን ይሰራልኛል ነው የሚሉት። ጠላት እንዲህ እንድንሆን አድርጎናል። ሴቶቻችን በአካል ብቻ ሳይሆን በስነ ልቦናም ገድለዋቸዋል። የሁለት ልጆች እናቷ ስቬትላና ካሰሎፖቫ ከአእምሮ ጭንቀቷ እንድታገግም የህክምና ባለሙያ ድጋፍ ተደርጎላታል። ጠንከር ካለች በኋላም ሌሎችን መርዳት ጀምራለች። በአሁኑ ወቅትም ስቬትላና በማሻ ፈንድ ስር በሚንቀሳቀሰው የአእምሮ ጤና እንክብካቤ ክፍል ኦቲዝም ችግር ላይ ያሉ ልጆችን በመርዳት እየሰራች ነው። እኔ አሁን እርዳታ መቀበል ብቻ ሳይሆን ሌሎችን መርዳት የምችልበት ሁኔታ ላይ ነኝ። ስቬትላና እንደ ብዙዎች የሀገሯ ሴቶች ሁሉ ከባሏ ጋር ልጆቻቸውን እያሳደጉ በደስታ ያሳለፉት ህይወት እንደማይመለስ በግዷን ተቀብለዋለች። አሁን የያዘችው ታዲያ ዛሬን እየኖረች ፊት ከነበራት ህይወት የተለየም ቢሆን የነገውን የእሷንና የልጆቿን ኑሮ የተሻለ ለማድረግ ተስፋ ሰንቃ መራመድ ብቻ ነው። እያዳመጣችሁት ያላችሁት በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት የአሜሪካ ድምጽ ስርጭታችንን ነው። የመጀመሪያው አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው ተሸጋግረናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን ከኢትዮጵያ የቱሪስት መስህብ መዳረሻዎች አንዱ የሆነውን አክሱምን ያስቃኘናል። የኢትዮጵያ የቱሪስት መስህቦችና መዳረሻዎች ቀዳሚ የሆነችው አክሱም በየዓመቱ ከ25 ሺህ በላይ የሚደርሱ የውጭ ሀገር እንግዶች ታሪካዊ ቁርሶቿን ይጎበኙ እንደነበር መረጃዎች ይጠቁማሉ። መነሻውን በትግራይ ክልል አድርጎ ለሁለት ዓመታት ከተካሄደው የሰሜን ኢትዮጵያ ጦርነት ጋር በተያያዘ ግን በአሁኑ ጊዜ ጎብኚዎች የሉም ብሏል የከተማዋ የቱሪዝም ጽሕፈት ቤት። እንደቀደሙ ጎብኚዎች ወደ ከተማዋ እንዲጎርፉ ለማድረግ ዜጎቻቸው ወደ ሰሜን ኢትዮጵያ እንዳይጓዙ ሲያስጠነቅቁና ሲከለክሉ የቆዩ ሀገራት እገዳቸውን እንዲያነሱ ጥረት እንዲደረግ ለቅርሶችና አገልግሎት ሰጪ ተቋማትም አስፈላጊውን ክብካቤና እገዛ መሰጠት እንዳለበት ገልጿል። ሙሉጌታ አጽብሃ ዝርዝሩን ይዟል። በኢትዮጵያ ታሪካዊ የቱሪስት መስህቦችና መዳረሻዎች ቀዳሚ ሆነችው አክሱም በየዓመቱም ከ2 ሺህ በላይ በሚደርሱ የውጭ አገር እንግዶች ታሪካዊ ቅርሶቿ ይጎበኙ እንደነበር መረጃዎች ይጠቁማሉ። መነሻውን በትግራይ ክልል አድርጎ ለሁለት አመታት በተካሄደው የሰሜን ኢትዮጵያ ጦርነት ጋር ተያይዞ ግን በአሁን ጊዜ ጎብኚዎች የሉም ብለዋል የከተማዋ የቱሪዝም ጽሕፈት ቤት። በአክሱም ከተማ ከልጅነቱ ጀምሮ ላለፉት 22 ዓመታት አመታት አስጎብኚ ሆኖ እንደሰራ የተናገረው ጥላሁን ማውጫም ከጦርነቱ በፊት ከተማይቱ በየቀኑ በመቶዎች በሚቆጠሩ የውጭ ቱሪስቶች ይጎበኙ እንደነበረ ገልጿል። አልጋ እስከሚታጣ የቱሪስት ፍሰት ይመጣ ነበር እና ያው እዚህ የሚመጡት የነበሩ ከጥቅምት ጀምሮ እስከ ጥር ከ200 ከ150 በላይ ቱሪስት ይመጡ ነበሩ። ያው አንድ ሰው ከተባለ ከ20 እስከ 40 ያለ የቱሪስት ፍሰት ነበረ ማለት ነው። በየቀኑ ፈሶ ከተባለ ደግሞ እስከ አራት መቶ ለምሳሌ አሁን እንደ ሂዳር ሀያ አንድ ወይም ደግሞ ጥምቀት ከሆነ እስከ አራት መቶ እስከ ሶስት መቶ ምናምን ቱሪስት ይመጡ ነበር እና አሁን ስራ የለም። በብዛት የለም። በቃ በዚህ በሀያ ቀን ወደ ሀያ የሚሆኑ ቱሪስቶች መጥተዋል እና በቂ አይደለም። ይሄ ማለት በሀያ ቀን ማለት ያው የለም አልመጣም ማለት ነው። አሁንም እንደሚታየው ምንም ቱሪስት የሚባል የለም እዚህ አሁን። እሱ ምንድን ነው ስለፈሩ ነው። እነሱ ሁሌ ጦርነት ካለ አይመጡም። እንደ ከዚህ ቀደሙ ጎብኚዎች ወደ ከተማዋ በብዛት እንዲመጡ መንግስት ስለ አካባቢው ሰላምና መረጋጋት ማስተዋወቅ ይገባዋል ብሏል ጥላሁን። በአክሱም ከተማ የቱሪዝም ጽሕፈት ቤት የስነ ጥንታዊ ቅርስ ባለሙያ አቶ አላዩ ወልደስላሴ በበኩላቸው ከ25 ሺህ በላይ የውጭ ሀገር ጎብኚዎች በየአመቱ የከተማዋን ታሪካዊ ቅርሶች ይጎበኙ እንደነበር አውስተዋል። የሁለት አመቱን ጦርነት ተከትሎ ግን የሚመጡ ጎብኚዎች የሉም ብለዋል። በአሁኑ ጊዜ ቤተሰብ ለመጠየቅ አምባሳደሮች ወይም የምግባር ሰናይ ሰራተኞች ካልሆኑ በቀር ወደ አክሱም የሚመጣ ጎብኚ የለም ሲሉ ገልጸዋል። ጦርነቱ በከተማዋ ቅርሶች ላይ ጉዳት ማድረሱንም ተናግረዋል። ጦርነቱ ሲከፈት ይህን ያክል ጥበቃ አልተደረገም ብቻ ሳይሆን አንዳንዶቹም የውጊያ ማዕከል እንደሚሲግም ሆኖ አገልግለዋል። የዓለም አቀፍ ቅርሶች ለምሳሌ በሐውልቱ ወደ በዩኒስኮ የተመዘገቡን አፄ ካሌብ መካነ መቃብሮች እና በርካታ የአርኪኦሎጂ ሳይቶችም አሉ። በዚህ በጥንታዊ አክሱም ከተማ በእነዚህ ዙሪያ ከፍተኛ ጉዳት ደርሰዋል። በከባድ መሳሪያም ተደብድበዋል። በሐውልቶቹ ዙሪያ አካባቢ ከባድ ተሽከርካሪዎች እንቅስቃሴ አይፈቀድም፣ የቫይብሬሽን ችግር ስላለበት። በጣም ትላልቅ ትራክ የሚሊታሪ ትራክም ሳይቀሩ ሲንቀሳቀሱበት ነበር። ሙዚየም አለ። የአርኪኦሎጂ ሙዚየም እዛ ሐውልቶች አደባባይ ውስጥ ጥንታዊ ሳንቲሞች የአክሱማውያን የድሮ ወደ 24 የሚሆኑ በጦርነቱ ምክንያት ጠፍተዋል። በጦርነቱ የተጎዳው የከተማዋ አውሮፕላን ማረፊያ ጥገና ያስፈልገዋል ያሉት አቶ አላዩ ከአሁን በፊት ጥገና እንደሚያስፈልገው ታም ነው እንቅስቃሴ ተጀምሮበት የነበረው ቁጥር ሶስት ተብሎ የሚጠራው የአክሱም ሐውልትም ጥገናው ሊቀጥል እንደሚገባ አመልክተዋል። በአክሱም ከተማ ያሬድ ዜማ የተባለ ሆቴል ባለቤት አቶ አባይ ክንፈም በውጭ አገር ጎብኚዎች ይጨናነቅ የነበረ ሆቴላቸው ከጦርነት ወዲህ ጭር ብሏል ሲሉ ተናግረዋል። በጦርነት ጊዜም የሆቴሉ የተለያዩ አካላት በጦር መሳሪያ እንደተመታ ገልጸዋል። መንግስት ለአገልግሎት ሰጪ ተቋማት ትኩረት እንዲያደርግም ጠይቀዋል። አሁን የተዳከመ ነገር ነው። በቃ ይሄ ወደ ነበረበት ሊመለስ ከተፈለገ በደንብ ብዙ ጥረት ያስፈልገዋል። መንግስትም ትኩረት አይቶ ሰጥቶ ማየት አለበት። እስካሁን ምንም የለም። ሰላሙ ስላልተረጋገጠ በደንብም ይመጣ የለም። አውሮፕላንም የለንም እኛ በቃ አውሮፕላን ማረፊያም ስለተዘጋ ዳሜጅ ስለሆነ በቃ መምጣት አይችሉም። እዚህ አውሮፕላን ሽሬ እና መቀሌ ነው የሚገኘው። ግን ከዛ መጥቶ እዚህ ለመንገላታት የሚችል ፈረንጅ የለም። በቃ ሰላሙም ተረጋግጦ፣ ከዛ ደግሞ አየር መንገድም ተሰርቶ ማስተዋወቅም ያስፈልጋል አዲስ ተመልሶ። ያ ነገር እስካልተሰራ ድረስ ምንም ነገር የለም። አክሱም ደግሞ ያው በአንድም አንድም ከፈረንጅ ጋር የተያያዘ ነው ሕይወቱ እና ስራው በቱሪዝም መልክ እንጂ ሌላ እንቅስቃሴ ያን ያህል አለው ማለት አይቻልም። የቱሪዝም ሚኒስተር ሚኒስትር ዴታ አቶ ስለሺ ግርማ ለአሜሪካ ድምፅ በሰጡት ማብራሪያም በኢትዮጵያ በኮቪድ-19ና በጦርነቱ ምክንያት የጎብኚዎች ቁጥር ቀንሶ እንደቆየ አውስተዋል። በትግራይ ክልል የቱሪዝም መስህቦች ያሉበትን ሁኔታና ና የአገልግሎት ሰጪ ተቋማትን ዝግጁነት ለማወቅ ዳሰሳ እንደተካሄደ ተናግረዋል። የጉዞ ክልከላ ያደረጉ ሀገራት እገዳቸውን እንዲያነሱ ሚኒስትር መስሪያ ቤታቸው እየተነጋገረ እንደሆነ ገልጸዋል። ኢትዮጵያ ውስጥ ወደ ተለያዩ ቦታዎች ተዘዋውረው እንዲጎብኙ ከዚህ በፊት አስቀምጠዋቸው የነበሩ ይጉዞ ክልተራ የተወሰኑትን ጀምረናል። በአብዛኛው የሰሜን ኢትዮጵያ እስካሁን ድረስ አላነሱም ነበር። በቅርቡ ለምሳሌ አንዳንድ ቦታዎች ላይ ለምሳሌ እንደ ላሊበል አይነት ቦታዎች ላይ አምባሳደሮቹን ራሳቸውን ወስደን ቦታ በማሳየት ቅስቃሴዎች እያደረግን ነው። በአክሱምን ትግራይ በመቀሌ አካባቢ ያሉ በሀውዜን በገራ አልታ አካባቢ ያሉ በጣም አይከኒክ የሆኑ የቱሪስት መስህቦች አሉ። እነኚህ ቦታዎች ላይም ወስደን ለማሳየት ከክልሉ ጋር ኮሚኒኬሽን ጀርመናል። አስጎብኝ ድርጅቶች ናቸው እንግዶቹን ከውጭ ተቀብለው ወደ የቱሪስት መዳረሻው የሚለው። የተወሰኑ አስጎብኝ ድርጅቶች ቀድመው ሄደው ትግራይ ክልልን፣ አክሱምና በተለይ ዋና የቱሪስት መዳረሻ ስለሆነ ያሉበትን ሁኔታ አይተው ኮንፊደንስ ኖሯቸው እንግዶቹን መላክ እንዲጀምሩ እነሱ ሄደው እንዲያዩ አድርገናል። ከዚህ በተጨማሪ ቱሪስቶችም አክቸዋሊ መሄድ ጀምረዋል። በጣም ውስን ቁጥር ሊሆን ይችላል እንጂ አክሱም የአክሱም የአውሮፕላን ማረፊያ ጠግኖ ወደ ስራ ለማስገባት ከኢትዮጵያ አየር መንገድና የኤርፖርቶች ማኔጅመንት ጋር በመቀናጀት እየተሰራ እንደሆነ ሚኒስትር ዴታው ተናግረዋል። ጥገናው ተጀምሮ የነበረው ቁጥር ሶስት የአክሱም ሀውልት የማስቀጠል ስራ ከጣሊያን ኤምባሲ ጋር ስምምነት ላይ ደርሰናል ያሉት አቶ ስለሺ የቅርሶችን የጉዳት ደረጃ ለማወቅ ባለሙያዎች ወደ ክልሉ ልከናል ብለዋል። ከጦርነት በኋላ በሌሎች ዘርፎች እየተደረገ የሚገኝ የመልሶ ግንባታ እንዳለ ሁሉም በቱሪዝም ዘርፍም የመልሶ ግንባታ ስራ ሊሰራ ስለሚገባ በጦርነቱ ጉዳት የደረሰባቸው አገልግሎት ሰጪ ተቋማት ለማገዝ እቅድ መያዙን ጠቁመዋል። ድጋፉ ምን እንደሆነ ግን በዝርዝር አልገለጹም። ለአሜሪካ ድምፅ ሙልጌታ ጽብሃም እመቐለም። ደግሞ ወደ ደቡብ ክፍል ወደ ደቡብ ክልል እንሂድና በወላታ የሚገኘው የግል እንስሳት ማቆያ ተከታዩ መሰናዶ ነው። በረከት ብርሃኑ የተባለ ወጣት ከአምስት ጓደኞቹ ጋር በመሆን ጁኒየር ፓርክ የተባለ የእንስሳት ማቆያ ወላይታ ሶዶ ላይ አቋቁሟል። ዮናታን ዘብዴዎስ ማቆያውን ጎብኝቶ ተከታዩን አሰናድቷል። በረከት ብርሃኑ በደቡብ ክልል ወላይታ ዞን የሶዶ ከተማ ነዋሪ ነው። ከስድስት ዓመታት በፊት ስራ አጥ እንደነበር ገልጿል። በረከት ሀብት የሚያፈራበት የወጣትነት ዕድሜው እንደ ዋዛ የነጎደበት መሆኑን ሲያስተውልና በልቶ ከማደር በቀር ለውጥ የሌለው የድግግሞሽ ሕይወት ሰለቸው። ሥራ ሳይመርጥ መሥራት እንዳለበት ራሱን እንዳሳምን ይናገራል። በረከት በሥራ ራሱን ለመለወጥ ሲያስብ ብቻውን አልነበረም። አምስት ጓደኞቹ ከእነርሱም ሦስቱ ወንዶች፣ ሁለቱ ሴቶች አብረውት ነበሩም መክረው አውጥተው አውርደው ብዙም እንዳልተለመደ የሚነገረውን የግል የዱር እንስሳት ማቆያ ለመክፈት ወሰኑም። አጅሪት፣ ጦጢት፣ አያጅቦ፣ እነ ዘንዶ፣ አጅረው፣ አዞና ሌሎችንም በውስጡ የያዘ ጁኒየር ፓርክ ሲሉ የሰየሙትን የእንስሳት ማቆያ ከፈቱም። በረከት ይናገራል። ስራው ለሚያይ ሰውም ለእኛም በእርግጥ ከባድ ነው። ስራው ከዱር እንስሳት ጋር መቆየት ማደር፣ መዋል እነሱን የማንከባከብና የመጠበቅ ስራ ከባድ ነው። ችግኝ አፍልቶ ችግኝን ተክሎ ወደ ደህንነት መቀየር ከባድ ነው ስራው። ግን ዓላማ ስላለን አርቀን አስበን ስለጀመርን ያው ለእኛ ቀላል ነው። ሀሳቡ እንዴት እንደተከሰተላቸው ጠይቀ ነው ሶ ቶሎ ማይደፍረውን ስራ መንግስትንም የሚያግዝ ስርዓቱንም የሚያስተምር ለትውልድ ተሻጋሪ የሆነ ስራ እንስራ ብለን ነው ወደዚህ ስራ የገባ ነው። ከዛ ውስጥ በውስጣችን መጣ፣ ወደ ስራው ገባ ነው። ስራው ቀላል አልነበረም። ከጅምርም ጀምሮ መንግስትን ቦታ ጠየቀን፣ መንግስት ሰጠን ቦታ። መንግስት እንዲያውም ለም መሬት ነበረ የሰጡን። አንፈልግም፣ የተራቆተን ስጡንና የተራቆተን እናልማ አስተማሪ እንዲሆን ብለን ነው። ወደዚህ ካባ ነበረ ካባውን ቀይረን ወደዚህ ደረጃ ደረስ ነው። አያጅቦ መጣ የተባለ ልጅ በሚያድግበት ማህበረሰብ የዘንዶውን ወይም የእባብን ስም ከመጥራት ይልቅ አውሬ ምናምንተ ማለት በሚመረጥበት እምነትና ባህል በአንድ ቅጥር ውስጥ የዱር እንስሳትን ሥራዬ ብሎ ሰብስቦ ማኖር እንደተቻለ አያሰጋም ወይ ተብሎም ለቀረበለት ጥያቄ በረከት ሲመልስ ከድህነት አይበልጥብኝም ነው ምላሹም። ብዙ ጊዜ በዘንዶው ተነክሻለሁ፣ እያከምኩ ተነክሻለሁ፣ አዞም ነክሶኛል፣ እያከምኩ እና ሁሉምም የተጎዳውን ስለምናመጣ እነሱን ስናንከባክብ ጉዳቱ ይደርሰናል፣ ይጎዳሉ እና ያኑላ ግን ብሆን የእነሱ ንክሻውም ጉዳቱም ከድህነት ከሚጎዳው አይበልጥም። የጥበቃና ክብካቤ ወጪያቸው ከፍተኛ እንደሆነ የሚናገረው ወጣት በረከት የዱር እንስሳትን ለማየት የሚመጡ ጎብኚዎች ሀያ ብር እንደሚከፍሉ ዳሩ ግን ከፓርኩ የአስተዳደር ወጪ አንጻር እዚህ ግባ እንደማይባል መብራርቷል። በሰው ገብቶ በሚከፍለው ገቢ ከነዚህ ከነሱ ወጪ አይተርፍም አይተርፍም። ዋናው ግን ምንድነው? እርካታችን አካባቢ ላይ ያሉትን የተራቆተ መሬትን የማንከባከብ የመጠበቅ ስራ፣ የአየር ንብረቱን መጠበቅ፣ የእነዚህን ነፍሳትን መጠበቁ ትልቅ ነገር ነው። ከፓርኩ ጎን ለጎን በፈጠሩት ሰው ሠራሽ ሀይቅ የአሳ እርባታ እንደጀመሩና ገቢው ከቀናቸው በአሳ ንግድና ሽያጭ ወጪያቸውን ለመደጎም ማቀዳቸውን ወጣቶቹ አመላክቷል። ከሁሉም ነገር በላይ ግን እያደረግን ባለነው መልካም ነገር እርካታ ስለሚሰማን ደስታችን እርሱ ነው ይላሉም። ጅብና ውሻ አብሮ ነበሩ። የነዛን አይቶ የታረቁ ሰዎች ሁላ አሉ። ጅብና ውሻ አብሮ እስካለ ድረስ እኛ ምን አጣላን ብሎ የታረቁ ሰዎች አሉ። ያል እኛ በቂ ነው። እኛ ጋር መጥተው አይቶ እና ያ ትልቅ ነገር ነው። የተራቆተ አፈር የሌለበትን አፈር አምጥተን ከአባ ድንጋይ የወጣበትን እንደዚህ አይነት ደን ችግኞችን አፍልተን ደን ማድረጋችን ትልቅ እርካታ አለን። የዱር እንስሳቱን በተለያየ መንገድ ለማሰባሰብ እንደቻሉም በረከት ነግሮኛል። ጅቦቹ የመጡት የተጎዱ ጅቦቹን ነው የምናመጣው። ከአስፋልት ላይ ነው የመጡት። መኪና የገጨውን ነው መኪና የገጨውን ነው ያመጣ ነው። እነዚህ ወልዶ ነው ደግሞ ያ የተወለደ ነው እዚህ የተወለደ ነው። ትንሹ ወንድና ሴት ናቸው። እነዚህ ሁለቱ ሙሉ አህያ ይበላሉ። ታርደው ይሰጣቸዋል። ተበልተው ሁሉ ነገር ተስተካክሎ ይሰጣቸዋል። አስጋሪዎች ይይዛሉ። አስጋሪ መረብ ይጥላል። መረብ ሲጥል አሳዎች ይገባሉ። አሳ ሲገባ አሳውን ለመያዝ አዞ ይገባል። አስጋሪዎች በብዛት ይገሉታል አዞውን ከዛ ከሚገሉ ብለን ነው ከነሱ እጅ የምናመጣው። ዘንዶዎቻችን፣ ጅቦቻችን እንዲሁም አዘቦቻችን የምናጎልባቸው ነገር የለም። በቂ ክብካቤ እናደርግላቸዋለን። ስለዚህ ደስተኛ ሆነው ይኖራሉ ብሏል በረከት። ስጋ ይመገባሉ፣ ሌላ ነገር የምንሰጣቸዋለን። ስጋ ያው። አሁን በአንድ በኩል ደግሞ የእኛ ስራ ጽዳትም አለበት። ከተማ ላይ የሚጎዱ ከብቶች አሉ፣ የተሰበሩ ዲቺ ውስጥ ገብት የሚጣሉ አሉ። እነዚህን ንጹህ ከብቶች እናመጣልና አርደን እንሰጣለን አያ ደግሞ ዲች ላይ የሚገቡ አሉ አክሲደንት ምናምን የደረሳቸው መኪና ይገጫቸው ከዛም ባሻገር ደግሞ እኛ ፈረስ ምናምን ገዝተንና አምጥተን ግቢ ውስጥ እናቆይና እያረደን እንሰጣቸዋለን ወደፊት የማቆያ ማዕከሉን አስፋፍተው ወደ ትልቅ የግል እንስሳት ማቆያ ማሳደግና በትይዩ ደግሞ ሎጅ ለመክፈት ማቀዳቸውን በረከት አስታውቋል በፊት ያሰብነው ፈጣሪ ፎጣሪ ከረዳን ወደ ሎጅነት ለመቀየር ነው ቦታውን ሎጅ ለማድረግ ነው ለውጥ የህይወት ቅመም ነው ይባላል። ከአዘቦታዊ የድግሞ የድግግሞሽ ህይወት ወጥቶ በጥረቱ ተለውጦ ለጓደኞቹ በረከት የሆነው ወጣት በረከት ወጣቶች ለስራ ያላቸውን እይታ እንዲቀይሩ ምክሩን ለግሷል። ማንኛውም ስራ ከሰራን ማግኘት እንችላለን። ያ ደግሞ ኃጢአትም አይደለም መዋረድም፣ ውርድት የሚያዋርድም አይደለም። ግን ዝቅ ብሎ ዝቅ ብሎ መስራትን ያቃተን። ዝቅ ብለን ብንሰራ ስራ ባንንቅ የሰው እጅ አናየም እኛ የለመድነው የሰዎች የሰው መልመድ ያስቸገረን። ተምሮ የጨረሰው ምን ይፈልጋል? ቢሮ ይፈልጋል። ቢሮ ያሉት ሴት ይሂዱ። ስራ መፍጠር መቻል አለብን። የተሻለ ስራ ሰርተው ገቢያቸውን ለማሳደግ ከሚያደርጉት ጥረት በተጨማሪም ከክልል መንግሥት ድጋፍ አለማግኘታቸው እንቅፋት እንደሆነባቸው የሚናገረው በረከት መንግሥትም ሆነ በእንስሳት መብት ላይ የሚሰሩ ድርጅቶች እንዲደግፏቸው አብዝቶ ይፈልጋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሀዋሳም የአሜሪካ ድምጽ ነው እየተከታተላችሁት ያላችሁት። ከሳምንታት በፊት ስፍራውን እንዲለቅ አዲስ አበባ መስተዳድር ማሳሰቢያ ተሰጥቶት የነበረው ፈንድቃ የባህል ማዕከል በቦታው ላይ ሊገነባ ያሰበውን እቅድ ይዞ እንዲመጣ ተፈቅዶለታል። የአጃንስ ፍራንስ ፕሬስ ዘጋቢዎች በፈንድቃ የባህል ማዕከል በመገኘት ያጠናቀሩትን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች የኢትዮጵያ የባህላዊ ምሽት ሐውልት ታሪካዊው የፈንዲቃ ምሽት ቤት ከመፍረስ የተረፈው በቅርቡ ነው። ከሁለት አስርት ዓመታት በፊት ካዛንችስ አካባቢ ከነበሩት አስራ ሰባት ከሚሆኑ የአዝማሪ ቤቶች መካከል አንዱ ነበር። ይህ አካባቢ የአዲስ አበባ ባህላዊ ሙዚቃና ጃዝ ያደገበት ነው ዘመኑም እንደዛው ነገር ግን ዛሬ ላይ የ43 ዓመቱ የመላኩ በላይ ፈንድቃ ምሽት ቤት ብቻ ነው በአካባቢው የሚገኘው አዝማሪዎች ከገጠሩ የሀገሪቱ ክፍል የሚመጡ መሰንቆና ዋሽንትን የሚጫወቱ ልዩ የግጥም ክህሎት ያላቸው ሙዚቀኞች ናቸው አንዳንዶች እንዲሁም በ12ተኛውና በ13ተኛው መቶ ክፍለ ዘመን በፈረንሳይና በጣሊያን ለባለጸጋ ቤተሰቦች ከሀገር ሀገር በመዘዋወር የሚያዝናኑ ከትሪ ባደርስ ጋር ያመሳስሏቸዋል። የአዝማሪ ሙዚቃ በአካባቢው ዘዬ፣ በቅኔ በድርብ ትርጉም እንዲሁም ደግሞ ባለስልጣናትንም ማህበረሰቡና ታዳሚውን በቀልድ ሸንቆጥ በማድረግ ቁጥብ በሆነው ማህበረሰብ ውስጥ የሀሳብ ነጻነትን የሚፈቅድ ሙዚቃ ነው። ባለም አቀፍ ጨፋሪና የዳንስ አቀናባሪ መላኩ በላይ ጥረት ፈንድቃ ከምሽት ቤትነት ወደ ባህል ማዕከልነት አድጓል። አስራ ሰባት አዝማሪ ቤት ነበር እዚህ አካባቢ አስራ ስድስቱን በልማት ምክንያት ፈረሱ። የዛን ጊዜ እዛ ውስጥ ይሰሩ የነበሩ ፕሮፌሽን አዝማሪዎች በጣም አንጋፋዎች ላይብረሪ በሏቸው፣ ስራ በማጣት ፊልዳቸውን ቀይረው ሰው ቤት በመቀጠር ዘበኛ በመሆን እነዛን የመሰሉ ሰዎች አጣል። ፈንድቃ አይፈርስም ብዬ በመነሳት በጥበብ አፍቃሪያንና በሁሉም ጥረት ተበድሬም ብዬ ቤቱን ገዛውት። እድሜ ባዛላቸው ግድግዳዎች እንዲሁም ደግሞ በፈዘዙ ፖስተሮች ወደ ተጌጠው ክፍል ለመግባትም እምብዛም አነግቡ ያልሆነ ብርን ማለፍ ይጠይቃል። አንዴ ወደ ውስጥ አለፈ ካሉ በኋላ ቤተ መጽሐፍት የወጣት አርቲስቶች የስዕል ስራዎችና እንዲሁም ደግሞ ቆየት ያሉ የሙዚቃ ስብስቦችም ይገኙበታል። አብዛኛውም ጊዜ ቢራና ጠጅ ይዘው የሚቀመጡ ኢትዮጵያውያንና ና የውጭ ሀገር ዜጎች ያዘወትሩታል። የፈንድቃ ሬስቶራንት ደንበኛ የሆነችው አሜሪካዊቷ ተመራማሪ ለአና ዲ ቦረስት የባህል ማዕከሉ ስለ ልዩ ልዩ የኢትዮጵያ ብሔር ብሔረሰቦች ባህል ለማወቅ ለየት ያለ ስፍራ ነው ትላለች። ኢትዮጵያ የብሔር ድንበሮችን በተመለከተ ቀውስ ውስጥ ጥናት ያለችው፣ ነገር ግን ፈንደቃ ሰዎች ከማንኛውም ክልል ቢሆኑ አንድ ላይ የሚያመጣ ስፍራ ነው። ይህ በመከፋፈል ውስጥ ትልቅ ኃይል ነው። በአውሮፓውያኑ 2019 ዓ ም በመላኩ በላይ አማካኝነት እዚህ ቤት የተመሰረተው ኢትዮ ቀለማት ወይም ኢትዮ ካለር የተሰኘው ባንድ በአውሮፓና በዩናይትድ ስቴትስ ዞሮ ትርኢቶችን አሳይቷል። ኢትዮ ካለር ከብዙ አካባቢዎች በተለያዩ የትውልድ ገመድ የተሳሰሩ ሰዎችን የያዘ ባንድ ሲሆን ከ80 በላይ ብሔሮች ያሉበትን ማህበረሰብ ዘመናዊና ባህላዊ ሙዚቃዎች ድልድይ ሆኖ የሚያገናኝ ነው። የክራርና የሌሎች መሳሪያዎች ቅኝት ከመድረኩ ሲንቆረቆር መላኩ ከተለያዩ ባህል ላይ ተወጣ የተሳጡ ጭፈራዎችን ማሳየት ይጀምራል። መላኩ ከ25 ዓመታት በፊት ነው ፈንዲቃን ያገኘው። ትምህርቱን ያቋረጠውና መኖሪያ ስፍራ ያልነበረው መላኩ ቆየት ብሎ የቀድሞ የክለቡ ባለቤት በቤት ውስጥ መሬት ላይ እንዲተኛ እስኪፈቅድለት ድረስ ከፈንድቃ በሚያገኛት የሽልማት ገንዘብ ራሱን ያስተዳድር ነበር። መላኩ በወቅቱ ቀን እየተማርኩ ማታ የባህል ቤት ውስጥ እየሰራ ስራውን እንደጀመረ ይናገራል። አሁን ታዲያ መላኩ በቋሚነት ሰራተኞቹ መድረክ ላይ እንዲወጡ ያበረታታል። መሰሉ አበባየሁ በኢትዮ ከለር ባንድ ውስጥ ከበሮ መቺ ሲሆን ከ16 ዓመት በፊት በባህል ቤት ውስጥ አስተናጋጅ ነበር። ከወይተርነት ጀምረን የተነሳት ኢቭን የራሴን ባንዱላ እንድመሰርት ምክንያት የሆነ ቤት ነው። ከዛ ባለፈ ደግሞ አለም ላይ አሉ የሚባሉ ቦታዎች ላ እንድ ዞር ምክንያት የሆነ ቤት ነው። ይሁን እንጂ የፈንድቃ አፍቃሪያንና ቤተሰቦች ባለፈው ወር ላይ የከተማው አስተዳደር ፈንድቃን በማፍረስ ቅንጡ የሆነ ሆቴል በስፍራው ላይ የመክፈት እቅዱን ሲያስታውቅ ድንጋጤ ውስጥ ገብተው ነበር የሰነበቱት። እንደ ሮፓ የተከበራችሁ አድማጮች ዝግጅቶቻችንን በዚሁ አጠናቀቅን። ከአቀናባሪ ብርሃን ኃይሉ እንዲሁም ዋና አዘጋጅ ጽዮን ግርማ ጋር ሳስተናግዳችሁ ያመሸው ትስመኝሽ የቆየ ነበርኩ። ነገ ከሌሎች መሰናዶች ጋር እንጠብቃችኋለን። ሰላም ደናደሩ